የኢትዮጵያ ኦርቶዶክስ ቤተ ክርስቲያን በሀገረ ኢትዮጵያ ታሪክ ኢትዮጵያና ኢትዮጵያዊነት ጽኑ መሠረትና ቋሚ ምሰሶ መሆን ይነገራል። እሴቶቿም ለኅብረ ብሔራዊ ትሩፋትነት መብቃት ይዘከራል። ለዓለም አቀፍ ቅርስነት መትረፍም የጥምቀት በዓል በዋነኛነት ከሚጠቀሱት አንዱ ነው። ኢትዮጵያዊነት ብቻ ሳይሆን ሉላዊነትንም ተዋርሷል። መንፈሳዊም ብቻ ሳይሆን ባህላዊና ማኅበራዊ ግምዶሹም ብሔራዊ ጌጥ የቱሪዝም መስህብም ሆኖ አለ። የፊታችን ጥር አስራ አንድም የባሕረ ጥምቀት ታቦተ ሕጉን ተከትሎ በባህላዊና ማኅበራዊ እሴትነቱ ደምቆ የሚከበረውም እንዲያ ነው። በእምነቱ ተከታዮቹም ሆነ በዜጎች ዘንድ መልአከ መንክራት ቆሞስ አባ ገሪማ የደብረ መድኃኒት መድሃን ዓለም ቤተ ክርስቲያን አስተዳዳሪና የሀገረ ስብከት ሥራ አስኪያጅ፣ መላከ ምህረት ቀሲስ ዜናዊ የደብረ ኃይል ቅዱስ ገብርኤልና ቅድስት ኪዳነ ምህረት ቤተ ክርስቲያን አስተዳዳሪ፣ መላከ ሕይወት ቀሲስ ሰናይ የመካነ ሕይወት ቅዱስ አማኑኤል ቤተ ክርስቲያን አስተዳዳሪ የጥምቀት በዓል መንፈሳዊና ብሔራዊ ውርሳ ሻራዎቹን ነቅሰው በሃይማኖታዊ አባትነት አንደበት ያንጸባርቃሉ። መነሻቸው የበዓለ ጥምቀት አከባበር ዋነኛ ምክንያቶችና ፋይዳዎችን በማመላከት ነው። ቀዳሚው መላከ መንክራት ቆሞስ አባ ገሪማ ናቸው፣ እንዲህ ያስረዳሉ። ስማሁሎንስ ቅዱስ አሐዱ አምላክ አሜን የእግዚአብሔር ቸርነት የቅዱስ ድንግል ማርያም አማላጅነት! አይልም። የጥምቀት በዓል ምክንያታዊ፣ ባህሉ፣ ፋይዳው፣ አከባበሩ በመንፈሳዊ ረገዱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከቃና ከናዝሬት ተነስቶ ወደ ዮርዳኖስ የመጣበትን ምክንያት በማድረግ የታደጅ ደይ ሲጸና ድሮ በዮሐንስ መጥምቅ መጠመቁን ቤተክርስቲያን ይህ ምክንያት አድርጋ በየዓመቱ ታቦት ይዛ በጥምቀተ ባህር ታድራለች። ባህላዊና ህዝባዊው ደግሞ የዚህ ባህል አከባበር ሃይማኖታዊ ብቻ ሳይሆን ባህላዊ ይዘት ያለው ነው። በመሆኑም በርካታ ማህበራዊ ጥቅም የሚገኝበት ለማህበረሰቡ የሚቀርብበት ነው። ከልብ የመነጨ ደስታን የሚያገኝ ባህላዊ ዘፈኖችን፣ ባህላዊ ልብሶችን፣ ማህበራዊ ሴቶችን ሁሉ የምናገኝበት ነው። አንዳንድ ጊዜም ለጋብቻ ብቻ ወጣቶች የሚዘጋጁበት ዘር ሃይማኖት ሳይለዩ በደስታ የሚገናኙበት በየቤቱ መስተንግዶ የሚደረግበት ኢትዮጵያዊነት የሚገለጽበት የተለየ አለባበስ የሚደረገው የጥምቀት ለት ነው እና ይሄንን ባህላዊውን ይመስላል። በመንፈሳዊ ሰው ጋዊ ሰማያዊ መላየት የሚያመሰግኑትን የሚዘምሩትን ዝማሬ ካህናቱ በማህሌት ቀሳውስቱ በሰዓታት፣ በቅዳሴ ሌሊቱን ሁሉ ሲያከብሩ አድረው ጠዋትም ጳጳሳት ባሉበት በጳጳሳት ይባርካ ጳጳሳት በልበት ቀሳውስት ባሉበት ባህረ ጥምቀት ተባርኮ በረከት የሚተላለፍበት ከሞት ወደ ሕይወት የተሸጋገርንበት ልጅነት ያገኝንበት በዓል ነው። ቀሲስ ዜናዊ ሳሁን፣ መላከ መንክራት ቆሞስ አባ ገሪማ ከሃይማኖታዊም አልፎ ባህላዊና ኢትዮጵያዊ ቅርስነቱንም እንደዚሁ አንስተዋል። በእርሶ አንደበትስ የባለ ጥምቀት ልዩ መንፈሳዊ ትሩፋቶች የሚገልጡት እንደምን ነው? በስመ አብ ወወልድ ወመንፈስ ቅዱስ አሀዱ አምላክ አሜን። አምላካችን እግዚአብሔር ዘላለማዊ የሆንክ በየጊዜያቱ በየሰዓቱ የማትለይን ለዚህ ሰዓት ስላደረስከን እናመሰግንሃለን። በመላው ዓለም ለምትገኙ ምዕመናን እንኳን ለጌታችን ለኢየሱስ ክርስቶስ የጥምቀት በዓል መታሰቢያ በሰላም አደረሳችሁ አደረሰን። የጥምቀት በዓል ፋይዳ በእውነቱ የመንፈሳዊ ሕይወትን ያረካል። የማይተዋወቁ ሰዎችን ያስተዋውቃል። ቅድመ መላከ መንክራት እንዳሉት እስከ ትዳርም የሚያደርስ ፋይዳ አለው። ሌላው የመንፈሳዊ እድገት ይጨምራል። ሰዎች እስከዚያ ቀን ድረስ ክረምቱን ሙሉ እንደዚሁ መኸሩ የሚሰበሰብበትን በተለይ ወደ ገጠሩም አካባቢ ስንመለከት በሌላ ይቆዩና በዚህ ቀን ግን ለመልካም ነገርም ተቀጣጥረው የሚገናኙበት የማይተዋወቁ የሚተዋወቁበት በዛ ላይ እግዚአብሔር አምላካቸውን የሚያመሰግኑበት የሰው ልጅ ሁሉ ፈጣሪውን የሚያመሰግንበት እለት፣ መንፈሳዊነትን መጨመሩ ነው ፋይዳው። ሌላው የኢትዮጵያን ታላቅነት የኢትዮጵያን ሕዝብ መሰረታዊ ማንነት ለዓለም የሚያሳይ ነው ይሄ ፋይዳ። በዚህ ዓለም በአሁኑ ሰዓት በመላው ዓለም ብንመለከት እንደ ኢትዮጵያ ያለ እግዚአብሔርን እያሰበ የሚያመልክ የሚያመሰግን የለም በኢትዮጵያ ደረጃ በእውነቱ ሁሉም በዓላቶች ሲታዩ ውስጣቸው መንፈሳዊነት ያልተለያቸው በዓላቶች ናቸው። አምላካቸውን እያመሰገኑ የሚያከብሩት በዓል ነው እና ይሄ እጅግ ልዩ ያደርገዋል። ስለዚህ ጠቅላላ ሲደረግ ፋይዳው መንፈሳዊ ህይወትን ያሳድጋል፣ ከሰዎች ጋር ያስተዋውቃል፣ የመንፈሳዊነትም ኩራት ነው። ከሌሎች አንጻር ሲታይ ኩራታችን ነው። የኢትዮጵያን ታላቅነትንም ገልጾ ለአለም ያሳያል። ህይወት ቀሲስ ሰናይ በርሶ መንፈሳዊ አንደበትስ የባለ ጥምቀት ልዩ መንፈሳዊ ፋይዳዎቹ እንዲሁም አልፎ ለመላው ሀገሪቱ ለኢትዮጵያ ያሉት ትሩፋቶች ምንድን ናቸው? በቅድሚያ አቶ ካሳሁን አመሰግናለሁ። ባቶችም ደግሞ ብራጃቸው ደረሰኝ ይሄ ጥምቀት ለኢትዮጵያ ቤተክርስቲያን ዋናው መሰረቱ ነው። ታላቅ በዓል ነው። የዚህ ጥምቀት መሰረት ዋና ሰሪውም ራሱ ኢየሱስ ክርስቶስ ነው። የጥምቀትን በዓል በዋናነት የምናከብርበት ዋና ምክንያት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ ሂዶ ከዮሐንስ ጋር የተገናኘበት ነው እና ይህንን ልበ አምላክ ዳዊት ሰላምና ጽድቅ ተስማሙ፣ ምድርም በረከት ሰጠች በማለት የአምላክንና የአገልጋዩን የቅዱስ ዮሐንስ ግንኙነት መገናኘት በዚህ አይነት መንገድ ቀደም አድርጎ ገልጾ ስለነበረ ዛሬም አባቶቻችን ታቦተ ሕጉን በመያዝ ናንን በአንድነት በማሰባሰብ በማገናኘት ሰላምና ጽድቅን እንደተገናኙ ሁሉ ታቦተ ሕጉን በመያዝ ለሙሴ እግዚአብሔር ታቦቱን ይዞ እንዲወጣና የታቦቱ ከእርሱ ጋር መኖር ምልክት እንዲሆነው ሆነው በኦሪት ዘጸአት ምዕራፍ ሀያ አምስት እንደነገረው ቤተ ክርስቲያናችን ታቦታቱን ይዛ ከምእመናን ጋር ወደ ጥምቀተ ባህር ጉዞ የምታደርግበት የምትባረክበት፣ ሰላም የተባለ ቅዱስ ዮሐንስ፣ ጽድቅ እና ርትዕ የተባለ ደግሞ አምላካችን መድኃኔዓለም ኢየሱስ ክርስቶስ። ይህንን ምሳሌ በማድረግ ቤተ ክርስቲያን ታቦታቱን ይዛ ወደ ጥምቀተ ባህር ትወርዳለች። ፋይዳው ጥቅሙ የሚለው እንግዲህ ጥምቀት ትልቁ የእኛ ፍጥሮታችን ዘላለማዊ ሕይወት የምናገኝበት ነው። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ብሎ ጌታችን ኢየሱስ ክርስቶስ በተናገረው መሰረት ለእኛ ለሕዝበ ክርስቲያን ላመኑት፣ በስሙ ለተጠመቁት፣ ልጅ ለሆኑት ክርስቲያኖች ሁሉ ሰማያዊ መንግስትን ርስን የምንወርስበት ዋናው መሰረቱ ጥምቀት ስለሆነ በዚህ ምክንያት እንግዲህ ለህምመናን ጥቅሙ ይህ ነው። ብዙ ታሪኮች ብዙ አባቶቻችን የሚተረጉሙት ትርጉም አለ። በዚህ በአጭር ጊዜ የሚያልቅ ነገር አይደለም። እንግዲህ ምእመናን ይህንን በረከት ለማግኘት ቃሉንም ትእዛዙንም ለማክበር በዚህ አይነት መንገድ ያከብሩታል ማለት ነው። አመሰግናለሁ። በላከ ምሕረት ቀሲስ ዜናዊ አሁን የጥምቀተ ባህር ፋይዳዎቹንም ሆነ እንደዚሁ ወደ ጥምቀተ ባህሩ ጉዞ የሚደረጉበትን መንፈሳዊ ስርዓቶች እንዲሁ ገልጠውልናል። መልአከ መንክራት ቆሞስ አባ ገሪማ ጥምቀተ ባህር ከተወረደ በኋላ እንደዚሁ መላሽ አለ። ሁሉም ታቦቶች በአንድ ላይ ወጥተው፣ ሆኖም ግና ሲመለሱ ሚካኤል ታቦት በዛው ጥምቀተ ባህሩ አድሮ ዘግይቶ ነው የሚመለሰው እና ይህ አይነቱ የቅዱስ ሚካኤልን በየት ባለ መልክ ተጨማሪ ቀን አድሮ እንዲመለስ አስባቡ ምንድን ነው? በኢትዮጵያ ኦርቶዶክስ ተዋህዶ ስርዓት ውስጥ ያመሰግናለሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስርዓት አባቶቻችን ሰርተው ያቆዩል ነው እና ሌላ ቦታ ቦታ ሁሉ ሲመለስ የቅዱስ ሚካኤል እና እንዲሁም አንዳንድ ጊዜ አንዳንድ ቦታ እስከ አስራ ሶስት ቀን የሚቆየ የቅዱስ ሩፋኤል ቤተክርስቲያን ያላቸውም ያሳድራሉ። የቃና ዘጌላ በዓል ግን ከጌታ ጥምቀት ጋራ በኋላ የተያዘን እንደነበረ በመጽሐፍ ቅዱስ ያሳያል። በዓሉ ቃና ዘጌላ የሚባል ስያሜ ይሰጠዋል። ሌሎቹ ታቦታት ተመልሰው ሲመለሱ የቃና ዘጌላ የቅዱስ ሚካኤል ታቦት የሚያድረው ጌታችን መድኃኒታችን እየሱስ ክርስቶስ ከተጠመቀ በኋላ ሳያድር ሳይውል ወደ ግራ መቆረንቶስ ሂዷል። እና ገዳመ ቆሮንቶስ ከሄደ በኋላ አርባ መዓል ታራሊት ጾሞ የካቲት ሀያ ጾሙን ጨርሶ ሲመለስ በሶስተኛው ቀን የካቲት ሀያ ሶስት ቀን ወደ ቃና ወደምትባል መንደር ተጠርቶ እዛ ለማክበር ስለሄደ ውሃውን ወደ ወይን የለወጠበት በዓል ነው። ስለዚህ የውሃ በዓል ከውሃ ጋር ነው ብለው ነው እንጂ በዓሉ መከበር የሚገባው የካቲት ሀያ ሶስት ቀን ነበር። ቃና ዘገሊላ የተባለው በዓል ወደዚህ ያመጡት አንደኛ በካቲት ጾም ስለሚገባ ሁለተኛ በዓሉ የጌታ በዓል ከጥምቀት በዓል ጋር አብሮ ለውጥ ነው። ለውጥ የታየበት ፈርሶ የነበረው ትዳር የተመሰረተበት መልካም ነገር የታየበት ሰዎች ተቸግረው ሳለ በእመቤታችን አማካኝነት ውሃው ሞልቶ ውሃው ወደ ጣፋጭ ወደ ህት የተለወጠበት ቀን በመሆኑ ያንን ቀን ቤተ ክርስቲያን የውሃን በዓል ከውሃ ጋር ይከበር ብላ ያከበረችበት ቀን ነው እና ሶስት ቀን የሚለው አንደኛው ዘመነ አበው፣ ሁለተኛ ዘመነ ኦሪ፣ ሶስተኛው ዘመነ ሐዲስ ነው። ዘመነ ሐዲስ ሁሉ ነገር ሐዲስ ሆኖ ተቀይሯል። በዓሉም በዚህ ምክንያት እንዲከበር ታቦቱም እዛ እንዲያድር አባቶቻችን በቀኖና መልክ የሰሩት በዓል ነው እና ስለዚህ ነው የሚከበረው። ታቦትም የማይመለሰው የቃና ዘጌላ የውሃ በዓል ከውሃ ጋር ነው ብለው በዚህ ምክንያት ነው በዚህ እንዲያድር የተደረገ። የቃና ዘጌላ በዓል መላከ ሕይወት ቀሲስ ሰናይ የዘንድሮን በዓለ ጥምቀት በተለይም በምዕራብ አውስትራሊያ ፐርዝ ውስጥ የሚከበረው የሶስቱም ቤተ ክርስቲያናት በእናንተ አባቶች የሚመሩት በአስተዳደሪነት የሚመሩት ቤተ ክርስቲያን በአንድነት በጋራ ባህረ ጥምቀት ወርደው ነው። የዚህም አስተባባሪ መካነ ሕይወት ቅዱስ አማኑኤል ቤተ ክርስቲያን ነው። የዘንድሮ የዚህ ዓመት ይሄም ቀደም ሲል በአባቶች እንደተገለጸው በጋራ ኢትዮጵያዊ ህብረትና አንድነትን ጭምር የሚያሳይ ነው። ከመንፈሳዊ ህይወቱም ባሻገር ባህላዊና ማህበራዊ ህይወት በጎ ተጽዕኖዎቹ አሉት። በዘንድሮው የጥምቀት በዓል የሶስቱም ቤተ ክርስቲያናት መነሻ ከየት ይሆናል? በጋራስ መድረሻቸው የት ነው የሚሆነው? ታቦታቱ ወጥተው እዛ ካደሩ በኋላ እስከሚመለሱ ድረስ ያሉት መንፈሳዊ መርሃ ግብሮች ምንድን ናቸው? ምእመናን በምን መልክ መዘጋጀት ምን ሊጠብቁ ይገባል? አመሰግናለሁ። በድጋሚ አቶ ካሳውን። እንግዲህ እንደሚታወቀው ይህንን ታላቅ በዓል የምናከብረው ያው የታወቀ ነው፣ ቤተ ክርስቲያናቱ አንድ ላይ በመሆን ነው። እንግዲህ በፈርዝ የሚገኘው የመካንዎት ቅዱስ አማኑኤል ቤተ ክርስቲያን በቅርብ የቤተ ክርስቲያኑ የተመሰረተ የተመሰረተው ሆኖ እስካሁን ድረስ ባለ ጥምቀት አብሮ ከነዚህ ከሁለቱ አብያተ ክርስቲያናት ጋር እያከበረ ቢቆይም ራሱን ችሎ ለማክበር ዝግጅት ያደረጉ ግን በዚህ በሁለት ሺህ አስራ ሰባት ዓመተ ምህረት ነው ዝግጅቱ እዚህ ሀገር እንግዲህ ሁሉም ሰው እንደሚያውቀው በሀገሩ ላይ ስንኖር ህጉንና ስራቱን ጠብቀን አስፈቅደን ስለሆነ ይህንን ዝግጅት ለመስራት ለማድረግ ቀደም ብለን ነው የተጀመረው፣ ስራው ማለት ነው። ብዙ ነገሮች ማስፈቀድ ነበረው፣ ብዙ ፕሮሰስ አለው። ቦታውን በማስፈቀድ አካባቢውን፣ ሴፍቲውን በመቆጣጠር በዚህ በካውንስል አካባቢ ላይ ያሉትን ከሶስት ወር ከአራት ወር በፊት ጀምረን ነው ስራው የተጀመረው። አሁን ግን ሁሉም ነገር ተጠናኳል። እንግዲህ በለቱ ዘንድሮ በለቱ የሆነው በለቱ ሰንበት ነው፣ ከተራ ቅዳሜ ነው የሚሆነው። እንግዲህ ሶስት ታቦታት ናቸው አብረው በዘንድሮ የሚያከብሩት ቅዱስ አማኑኤል እና ቅዱስ ገብርኤል መድኃኔዓለም እንድ ላይ ሆኖ ነው የሚያከብሩት። ያው ቅድም እንደጠቀስከው የሚያከብረው መካኒ ውስጥ ቅዱስ አማኑኤል ነው። ታቦቱ የሚነሳው ቅዳሜ በአስራ ስምንት በዚህ ሀገር አቆጣጠር ከሰዓት ሶስት ሰዓት ተኩል ይሆናል። ከአማኑኤል ቤተ ክርስቲያን የመነሻ ሰዓት ሶስት ሰዓት ተኩል ሆኖ አድራሻው የቤተክርስቲያኑ አድራሻ ሰላሳ አንድ ቺፓላ ሮድ ዌስት ሚኒስቴር ይሆናል። ሶስት ሰዓት ከተነሳ በኋላ ጉዞ የሚያደርገው ወደ ደብረ ሀይል ቅዱስ ገብርኤል ቤተ ክርስቲያን ይሆናል። ሁለቱ ታቦታት ከደብረ ሀይል ቅዱስ ገብርኤል ቤተ ክርስቲያን ተነስተው ወደ ደብረ መድኃኒት መድኃኔዓለም ቤተክርስቲያን ጉዞ ያደርጋሉ። ከዚያ በመነሳት ሶስቱም ታቦታት ወደ ጥምቀተ ባህሩ ጉዞ ያደርጋሉ። ዋዜማው በከተራ ማለት ነው። አምስት ሰዓት ተኩል አምስት ሰዓት ላይ ጥምቀተ ባህሩ ይደርሳሉ። የጥምቀተ ባህሩም የሚደርስበት አድራሻ ኦሎምፒክ ሲንግስ ወይ ስፖርት ክለብ ይባላል። በዚህ አድራሻ ነው የሚታወቀው። ይሄ ከሰራውን በዚያው ይደርሳል። የዕለቱ ቃል እግዚአብሔርና ዝማሬ ከተደረሰ በኋላ ቃለ መዳን ይደረጋል። ታቦታቱም ወደ ማረፊያ ክብራቸው ወደ ድንኳን ወደ ተዘጋጀው ቦታ ይገባሉ። ከዚያም በኋላ ስብከተ ወንጌልም በመዘምራንም በመዝሙር ሌሊቱን በአገልግሎት ያድራል። እንግዲህ ሌሊት ቅዳሴ በሚቀጥለው ቀን ቅዳሴ ይቀደሳል። ቀንም በአገልግሎት ነው የሚውለው። ስብከተ ወንጌል ይሰጣል፣ ከቅዳሴ በኋላ ማለት ነው። ከዚያም በኋላ ጥምቀተ ባህሩ ይከናወናል። ጥምቀተ ባህሩም ከተከናወነ በኋላ እንግዲህ የሀገራችን ባህል ሻሀይ ቡናው የሚበላው ምግቡ ተዘጋጅቷል። ለሁሉም በቂ በሆነ መንገድ ተዘጋጅቷል። እሱንም ከተመገበና ህዝቡ ይሄ ማህበራዊ ህይወቱን ካሳለፈ ከተጨዋወተ በኋላ የታቦቱ መነሻ የተደረገው ሶስት ሰዓት ተኩል ጥምቀተ ባህሩ ከተዘጋጅበት ቦታ ይነሳና ሶስትም ታቦታት ጉዞ ወደ ደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን ይሆናል። ከደብረ መድኃኒት ቤተ ክርስቲያን ሁለቱ ታቦታት ቅዱስ ገብርኤል እና ቅዱስ አማኑኤል ቤተ ክርስቲያን ቀጥታ ወደ ቅዱስ ገብርኤል ቤተ ክርስቲያን ጉዞ ያደርጋሉ። ከዚያም በመጨረሻ ከተነሳበት ቦታ መጨረሻ አዘጋጁ ስለሆነ የሚመለሰው ወደ መካነ ህይወት ቅዱስ አማኑኤል ቤተ ክርስቲያን ከአምስት ሰዓት ተኩል ፒኤም እሁድ ከሰዓት ማጠቃለያ ይሆናል ማለት ነው። እንግዲህ ያለው ፕሮግራም ይህ ነው የወጣው። ግን ይሄ ፕሮግራም ተዘጋጅ በጣም ብዙ የተደከምበት ስለሆነ ምመናል መጥተው እንዲባረኩ ይህንን ባህል ስናከብር የበረከት ስለሆነ ቅድም እንደተናገርኩት ሰላምና ጽድቅ የተገናኙበት ስለሆነ እኛም ተገናኝተን ታወተ የእግዚአብሔር ማደሪያ ይዘን ደስ ብሎን በዓላችንን የምናከብርበት እንዲሆንልን ጥሪያችንን እናከብራለን። እንዲያው እግር መንገዴን ከተፈቀደልኝ በውጭው ዓለም የብዙ የቅዱስ አማኑኤል ቤተክርስቲያን አይታወቅም። በብዙ ሀገራት ያሉት የመላይክ የቅዱሳን እንዲናቸው ጽላቶች አሉት። እንግዲህ ይመስለኛል ለመጀመሪያ ጊዜ በአውስትራሊያ ምድር ቅዱስ አማኑኤል ቤተክርስቲያን ከዛሬ ስድስት ሰባት ዓመት ነው የተመሰረተው። ከተቻለ እንደ ወደፊትም ወደ ፐርዝ ለሚመጡት ሜመናን ከተለያዩ ከምድራ አውስትራሊያ ለሚመጡት መካነ ህይወት ቅዱስ አማኑኤል ቤተክርስቲያን አለ። አድራሽ ሰው ሰላሳ አንድ ቺፓላ ሮድ ዌስት ሚኒስቴር ነው። መጥተው ቤተክርስቲያኑን እንዲጎበኙት በዚሁ መልእክቴን አስተላልፋለሁ። አመሰግናለሁ። አቶ ታሰብ መላከ ምሕረት ቀሲስ ዜናዊ በርሶስ በኩል ለደብረ ኃይል ቅዱስ ገብርኤል እና ቅድስት ኪዳነ ምሕረት ቤተ ክርስቲያን አስተዳደሪነቶ ለምእመናኑ በዓሉ ላይ እንዲገኙና በረከቱንም እንዲያገኙ መልእክቶ ምን ይሆናል? እሺ ወንድም ካሳሁን መልእክቱ እንደ ተጠበቀ ሆኖ፣ በዚህ ዕለት የማይገኝ ምእመን የለም። ለጥምቀት ያልሆነ ቀሚስ ነው የሚሉት ወላጆቻችንም ሁሉም በዚሁ ቦታ እንደሚገኙ ከወዲሁ ተዘጋጅተዋል። ግን ከዛ በፊት በእውነቱ ስለ በዓሉ ስለ ከተራ ከተራ ምንድን ነው፣ መቼ ተጀመረ የሚሉትን ታሪኮች ትንሽ ደቂቃ ከተገኘ ለማሳየት ብሞክር ደስ ይለኛል። በዛ ላይ አለባበሶችም አሉ። እሱን ሰው ትውልዱ ቢያውቀው ደስ ይለኛል። ማለት የምፈልገው በእውነቱ በዓል ደጋግመን እንዳነሳ ነው። ትልቅ በዓል ነው። መሰረቱ ጌታችን ኢየሱስ ክርስቶስ ነው። እንግዲህ ከተራ የሚለውን አንስተንት ለትንሽ እንኳን ብንመለከት ከተራ ምንድን ነው? ከተረ ከተረ፣ ወይም ደግሞ ገደበ የሚል የግል ነው። የተለያዩ ትንንሽ ውሃዎችን አንድ ቦታ ላይ እንደ መሰብሰብ ያለ ነው። ይህ ምሳሌው በየቦታቸው በየአካባቢያቸው ያሉ ምዕመናንን አንድ ላይ እንደ መሰብሰብ ወይም እንደ መሰብሰብ ያለ ነው በዚህ ውስጥ ደግሞ ግሀድ የሚል ሀሳብ አለው ግሀድ ማለት መገለጥ ማለት ነው የማይታየው ስውር የነበረው ተገለጠ ዋስተራይ ምህቡ ግሀድ በለቢሰ ሥጋ ኮነነ ዘመደ ተብሎ እንደተጻፈው በደራሲው ህቡ የነበረው ስውር የነበረው ወልደ እግዚአብሔር በእናታችን በቅድስት ድንግል ማርያም መገለጡን የሚያሳይ ቀን ስለሆነ ይሄ ቀን ገሀድ ይባላል። አብሮ በጾምም ታቦቱ እስኪወጣ ድረስ ቅዳሴ ተቀድሶ ከዛ በጾም ነው የሚታለፈው። ሌላው ምዕመናንም በዚህ ወቅት አለባበስ አላቸው። ከሌላው ጊዜ የተለየ ነጭ ልብስ ለብሰው ነው የሚመጡት። ለምን ጌታችን ኢየሱስ ክርስቶስ ሁልጊዜ በሚያምኑበት ምዕመናን ልብ ውስጥ ወይም ደግሞ ለሚያምኑበት ሰው ልብስ ነው ቅዱስ ጳውሎስ ለሮሜ ክርስቲያኖች እንደተናገረው ሮሜ አስራ ሶስት አስራ አራት ላይ ምን ብሎ ተናግሯል? ነገር ግን ጌታችን ኢየሱስ ክርስቶስን ልበሱት፣ ምኞቱ እንዲፈጸም ለስጋ አታስቡ ይላል። ከዚህ የተነሳ ሁሉም ምእመናን የጌታችን ኢየሱስ ክርስቶስን በልባቸው ለብሰው በውስጣቸው ደግሞ በማቴዎስ ወንጌል ምዕራፍ አስራ ሰባት ቁጥር ሁለት ላይ ወተወለጠ አልባሲሁ ከሆነ ጻዳ ከመበረድ የለበሰው ልብስ ተለወጠ እንደ በረዶም ነጭ ሆነ እንደተባለው ነጭ ልብስ በመልበስ የሚያከብሩበት ዋናው ምክንያት ይሄ ነው። በመጀመሪያ ደረጃ ሁሉም ክርስቶስን ሲያምን ክርስቶስን ልብስ ነው፣ ክርስቶስ ለአማኞቹ። ስለዚህ የክርስቶስ የሆኑት ደግሞ ይህንን ልብስ ይለብሱና ይወጣሉ፣ አንድ ላይ ይሆናሉ። ወደ ዕለቱ እንደ ዘልዬ ልለፍና ወደ ባህር ይሄዳሉ። ይሄ ወደ ባህረ ጥምቀት ሁሉም አብያተ ክርስቲያናት በያቀረባቸው ተሰባስበው በርከት ያሉ አንድ ላይ ይሄዳሉ። ጌታችን ኢየሱስ ክርስቶስ ዕዳ የደመሰሰበት ዕለት ስለሆነ በዚህ ዕዳ በተደመሰሰበት ዕለት ባህር ወደኋላ ሸሽተዋል። እግዚአብሔር ክብር ሰጥተው ተራሮች ሁሉ አመስግነዋልና ነጫጭ የለበሱ ምዕመናን ወጣቶች ልክ ለእግዚአብሔር ክብር ለኢየሱስ ክርስቶስ ክብር ነጫጭ ልብሳቸው ለብሰው ላባቸው እየተንቆቆረ ሲያመሰግኑ ሲዘምሩ ይታያሉና ምሳሌውም ይሄ ነው። ሲወለድ በሰማይ ያሉ መላእክት በምድር ያሉ እረኞች አንድ ላይ ሆነው እንደ ዘመሩት ሁሉ በዝማሬ ያመሰግናሉ። ይሄ መሰረታዊው ሀሳብ ነው። ወደ ወንዝ የሄደበትም የዕዳ ጽህፈትን በትእዛዛት የተጻፈ የዕዳ ጽህፈት ነበረ የሚቃወመንን በትእዛዛት የተጻፈውን የዕዳ ጽህፈት ደመሰሰው ይላል ቆላሴስ ምዕራፍ ሁለት ቁጥር አስራ አራት ላይ ያን የዕዳ ጽህፈት ለመደምሰስ ስለሄደ ይህንን መሰረት በማድረግ ኢትዮጵያውያን ነገስታት በተለይ በስድስተኛው መቶ ክፍለ ዘመን አጼ ገብረ መስቀል ማታ ላይ የከተራ ማታ ላይ ታቦታቱን አውጥተው እንደገና ይመለሱ ነበረ በኋላ በአስራ ሁለተኛው መቶ ክፍለ ዘመን እንደገና በታላቁና በቅኑ በየዋሁ ንጉስ በንጉስ ላሊበላ ዘመነ መንግስት እንደገና አሁንም ይሄ የታቦት ማውጣት በሰፊው በሰፊው አዋጅ ታውጆ በአንድ አካባቢ ያሉ አብያተ ክርስቲያናት ሁሉም በአንድ ላይ ሆነው እንዲያከብሩ በአዋጅ ተነግሮ በንጉስ ላሊበላ ዘመነ መንግስት በአስራ ሁለተኛው ክፍለ ዘመን እንደተጀመረ በደንብ እንደሰፋ ይታያል። ቀጥሎም በአጼ ኢኩኑ አምላክ ዘመነ መንግስት አንድ መቶ ስልሳ እስከ ሁለት መቶ ሰባ ባሉት ዓመተ ምሕረቶች ድረስ ሰፍቶ በኢኩኑ አምላክ ዘመነ መንግስት ያኔ አቡነ ተክለ ሃይማኖት ነበሩ። በሳቸው ማሳሳቢነት ይላሉ ሰፍቶ በደንብ ሰው ወጥቶ እንዲያከብረው ሆነ። በመጨረሻም ከነገስታቱ መካከል ትልልቅ ፍቅር ያላቸው ነገስታት እንደ አጼ ፋሲል በቤተ መንግስታቸው ለጥምቀት ክብር የሚሆን ሁሉ አሰርተው በደም በአንድ ላይ አብያተ ክርስቲያናቱ እንዲወርዱ ያደርጉ ነበረ። በመጨረሻ ሄዶ ማደር የተጀመረው በአስራ አምስተኛው መቶ ክፍለ ዘመን እንደነበረ ይነገራል። ያው ሁሉም ታሪክ ነው። አጀማመሩ በኢትዮጵያ በአስራ አምስተኛው መቶ ክፍለ ዘመን የነበሩት ገዢ ዓፄ ዘርዓ ያዕቆብ ነበሩ። ሁሉም ካህናት፣ ምዕመናን ታቦቱን ተከትለው ሄደው በዙሪያው እንዲያድሩ የሚል አዋጅ በማወጅ ከበር ነበር እና ከዚያ ሲወርድ ሲዋረድ፣ ይኸው ከኛ ላይ ደርሶ ዛሬ እኛም ክርስቶስን እያሰብን ለእኛ ያስወገደውን የዳ ጽፈት እያሰብን ነው የምናመልከው። ከዚህ ውጭ ግን በዚህ በአከባበሩ ምናልባትም አንዳንድ ስነ ምግባር ሀሳብ ቢገኝ ቢታይ እንኳን በሚመጡ ሰዎች ከዚህ ከዋናው ካስኳሉ ሀሳብ ጋር አብሮ የሚሄድ አይደለም። ዋናው በዚህ በዓል ላይ የሚታሰበው የሚመለከው ኢየሱስ ክርስቶስ ነው። የዕዳ ጽሕፈትን የደመሰሰው ኢየሱስ ክርስቶስን ለማሰብ ነው። ሁሉም የመን ወጥቶ ሲያመሰግነው ሲያመልከው እንዲያድር ሌሊቱን ሙሉ ማይል አገልጋዮቹ ሳይደክሙ ያመሰግኑትና በዚህ ውስጥ ሁሉ የሚመለከው የሚመሰገነው ኢየሱስ ክርስቶስ ነው። ምህራኑ ተወልደ ክርስቶስ እያሉ እንዳመሰገኑት ሁሉ ክርስቶስ እያሉ ያመሰግኑታል። የተወለደውን ለሰው ልጆች ሁሉ የኃጢአት ስርየት የሆነውን ጌታ ያመሰግኑታል ማለት ነውና፣ ጠቅላላ ሲደረግ ይህንን በዓል የምናከብር ሁላችን በመላው ዓለም ያለው የኢትዮጵያ ጥምቀት በዓል አከባበር ዋናው ክርስቶስን ማዕከል አድርገን ነው የምናከብረው። በሱ ዙሪያ ነው የምንሰበሰበውና እንዲያው በአጭሩ ይህንን ነው የሚመስለው። በእኔ በኩል ስለሰማችሁኝ እግዜር ያክብርልኝ። መላከ መንክራት ቆሞስ አባገሪማ ደብረ መድኃኒት መድኃኒዓለም ቤተ ክርስቲያን አስተዳዳሪነቶና የሀገረ ስብከት ስራ አስኪያጅነቶ ባለ ጥምቀትን አስመልክቶ በመላው ኢትዮጵያ አውስትራሊያም ሆነ በመላው ዓለም ላይ ለሚገኙ የእምነቱ ተከታዮች ዜጎች የመልካም ምኞት መልእክቶ ምን ይሆናል? እሺ ክቡራቶ ከሰውን እግዚአብሔር ስጥልኝ በረከት ያደለልኝ። እንግዲህ ቤተክርስቲያን አንዲት ናት። መድኃኔዓለምም፣ ገብርኤልም ራፋኤልም አንድ ነው። አንድ እግዚአብሔር ልጅ የተሰጠበት ነው እና እኔ የምለው ምንድን ነው፣ እንግዲህ ሂዱ አሕዛብን ሁሉ በአቦሉን ሱ እያጠመቃችሁ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯች ደቀ መዛሙርት አድርጓቸው እኔ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ የሚለውን ነው እና እኔ የማስተላልፈው መጀመሪያ ለመሪዎቻችን ነው፣ ላይ ላሉት ለአብያተ ክርስቲያን አለቆች ከፍ ብሎ መናገሩ ቢከብድም፣ በአሁኑ ሰዓት ህዝባችን እንደምታውቁት በመከራ ውስጥ ነው ያለ። ጥምቀት ነው የሚቅርና ራሱ የሚሆን የሌለው ህዝብ የአኩር ህዝብ እየተጎዳ ነው ያለ። ሁለተኛው ህዝባችን ተሰዷል። የተሰደደውን የመለሰ ክርስቶስ የተጠመቀ ልለኛ ነው። አሁንም በአንድነት ሆነን መከፋፈልን ትተን የፖለቲከኞችን ሴራ ትተን የለበስ ነው ቀሚስ ያደረግ ነው ቆብ የያዝ ነው መስቀል አንድ ቀን ራሱ እንዳይፈርድብን ተጠንቅቀን ሁሉን ነገር ትተን፣ እኛ ዘረኞች እንድንሆን አይደለም እግዚአብሔር የፈጠረን። እኔ እስከ ዓለም ፍጻሜ ከእናንተ ጋር ነኝ ብሎ ተስፋ የሰጠን አምላክ ከእኛ ጋራ እስከሆነ ድረስ አሁንም ከእኛ ጋራ ሆኖ ይህ ስራ ነው ምለው ከእኛ ጋራ ሆኖ ይህ ስራ የተራቡትን ይመግብልን፣ የተሰደሩትን የተበተኑትን ይሰብስብልን። በዓላችን የክብር በዓል ይሁንልን። የታይታ ሳይሆን ከእግዚአብሔር ጋር የሚያገናኝ ምረት የሚያመጣ ነውና፣ ከክርስቶስ ተወልደናል። የክርስቶስ ልጆች ነን። ዘራችንም ክርስቶስ ነው። ሌላ የለንም እና እግዚአብሔር በዚህ በምረት ዓይኑ ይጎብኝን። ምናውን ዓለም የዚህ ሀገርም ያለው ሰርቶ የሚያድረውን ህዝባችንም ክፉ ዓይን ካብል ክቡራቶ፣ ካሳሁንም አንተንም አገልግሎትህን መድኃኔዓለም ይባርክልን። መልካም የጥምቀት ባህል ይሁንልን። እግዚአብሔር ይስጥልኝ። አሚን። መላከ መንክራት ቆሞስ አባ ገሪማ የደብረ መድኃኒት መድኃኔ ዓለም ቤተ ክርስቲያን አስተዳዳሪና የሀገረ ስብከት ስራ አስኪያጅ፣ መላከ ምህረት ቀሲስ ዜናዊ የደብረ ኃይል ቅዱስ ገብርኤልና ቅድስት ኪዳነ ምህረት ቤተ ክርስቲያን አስተዳዳሪ፣ መላከ ህይወት ቀሲስ ሰናይ የመካነ ህይወት ቅዱስ አማኑኤል ቤተ ክርስቲያን አስተዳዳሪ የበዓለ ጥምቀትን መንፈሳዊ ፋይዳዎች ስለገለጣችሁልንና ለአማንያኑም ሆነ ለመላው ህዝባችን ስላስተላለፋችሁት የመልካም ምኞት መልእክቶች እናመሰግናለን። በእኛም በኩል ከወዲሁ መልካም ባለ ጥምቀትን ለእናንተ ለአባቶችና እንዲሁም ለእምነቱ ተከታዮች ሁሉ እንመኛለን። አሜን፣ አሜን። እናመሰግናለን። كم مهبل لا